በይሳ ሌሊሳ በሪዮ ኦሊምፒክ የማራቶን ሩጫ ፍጻሜ ላይ የሀገሩን መንግሥት በመቃወም ምልክት አሳይቶ ባጠናቀቀ በሳምንቱ ሌላ የኢትዮጵያ አትሌት በካናዳ ማራቶን በተመሳሳይ ሁኔታ ፈጸመ። ኢትዮጵያ በዘንድሮ ኦሊምፒክ ያስመዘገበችው ውጤት ደካማ ነው ሲሉ ነባርና ወጣት አትሌቶች በአዲስ አበባ ተቃውሞ አሰሙ። የአትሌቲክስ ፌዴሬሽኑ አመራሮች ሥራ እንዲለቁ ጠየቁ። የአውሮፓ እግር ኳስ ፕሪምየር ሊግ ጨዋታዎችና ውጤቶችንም ዝርዝር ይዘናል። አብራችሁን ቆዩ። ትላንት እሁድ በካናዳዋ የኪቤክ ከተማ ማራቶን የኢትዮጵያ መንግሥት በመቃወም ምልክት አሳይቶ በድል ያጠናቀቀው አትሌት ኤቢሳ እጅጉ ይባላል። ካለፈው ሰኔ ጀምሮ ቶሮንቶ ካናዳ የቆየው አትሌት ኤቢሳ እጅጉ ይህን ተቃውሞውን ካቀረብኩ በኋላ ወደ ሀገሬ ብመለስ የሚጠብቀኝ ሞት ወይም እስራት ይሆናል ሲል ፍራቻውን ገልጿል። አነጋግሬዋለሁ። ኤቢሳ በማራቶን ኢትዮጵያን በዓለም አቀፍ ደረጃ ወክለ ስትወዳደር ስንት ጊዜ አለ? ወደ አስር ማራቶን የሚሆኑትን በማናጀር ነው የሮጥኩት። እንደ ዓለም ዋንጫ ኦሎምፒክ አይደለም የሮጥኩት፣ በግሌ ነው የሮጥኩት። ግን ከኢትዮጵያ ውጭ ከአስር በላይ የሚሆኑ ማራቶኖችን ሩጫለሁ። የት የት? ጣሊያን፣ እንግሊዝ፣ ቻይና፣ ስሎቬኪያ፣ ቤይሩት እና የመሳሰሉት አሁን ደግሞ ካናዳ እና የመሳሰሉት ሀገሮችን ሩጫለሁ። አሁን ይህን እርምጃ ለመውሰድ ለምን ወሰንክ? ይህን እርምጃ ለመውሰድ የወሰንኩት እኔ የኢትዮጵያ ልጅ ነኝ እንደ መሆነ መጠን ማንም ኢትዮጵያዊ ዛሬ እንዲህ እያለ ነው ያለው የኢትዮጵያ መንግስት አትግደሉን፣ አትሰሩን ነጻነት እንፈልጋለን፣ ድምጻችን ይሰማ እያለ ባለበት ጊዜ በአሁኑ ሰዓት የኢትዮጵያ ህዝብ፣ እኔም እንደ አንድ የኢትዮጵያ ልጅ እንደ መሆነ መጠን ያንን የኢትዮጵያን ህዝብ በደልና ግፍ አቅሜ በቻለ መጠን ለዓለም አቀፍ በሚሮጥበት ጊዜ ለማስተዋወቅ ፈልጌ ነው። ዓለም እንዲያውቅና የኢትዮጵያ መንግስት ግፍ እንድቆም ግፊት እንዲያደርጉ ፈልጌ ነው። ይህን ማድረግ የተናሳሳሁት። ቤተሰብ አለህ ኢትዮጵያ ውስጥ? እኔ ቤተሰብ አላገባሁም። ቤተሰብ የለኝም። አባት እናት ግን አለኝ። ወንድሞች አሉኝ። በቅርቡ ትመለሳለህ ወደ ሀገርህ? አልመለስም። ለምን? አልመለስም እዛ በመንግስት ጭቆና የተነሳ ከሀገሬ ከወጣሁ ከአራት ወር በላይ ነው እዚህ ካናዳ እጄን ሰጥቼ ነው እየኖርኩ ያለሁት አመሰግናለሁ የቢሳ እሺ እኔም አመሰግናለሁ አቶ ሰለሞን አድማጮች ፈይሳ ሌሊሳ በሪዮ ያን ተቃውሞ ካደረገ በኋላ ወደ ሀገሩ መመለሱ ለደህንነቱ እንደሚያሰጋው ይናገር እንጂ መንግስት በዚያ ምክንያት ምንም አይነት ችግር እንደማይገጥመው መግለጹ ይታወሳል ይህ በእንዲህ እንዳለ ሪዮ የሚገኘው ፈይሳ ሌሊሳ ጥያቄው ተቀባይነት አግኝቶ ወዲህ ወደ ዩናይትድ ስቴትስ የመምጣቱ ተስፋ አበረታች ደረጃ ላይ እንደሚገኝ በአሁኑ ወቅት እርሱን በሕጋዊና በገንዘብ እርዳታ በማሰባሰብ ለመርዳት ከተሰማሩት ኢትዮጵያውያን አንዱ ገልጸዋል። በሌላ ዜና ደግሞ በዩናይትድ ስቴትስ ዋሽንግተን ሲያትል የሚገኘው የአፍሪካ ስፖርት ፌዴሬሽን ፈይሳ ሌሊሳ በሪዮ ኦሊምፒክ ፈጽሞ አላለው ቆራጥ ጀብዱ የትላንቱን የአምስት ኪሎ ሜትር ውድድር በርሱ ስም አካሂዷል። ዝግጅቱ ፈይሳ ሌሊሳን ለማክበር ብቻ ሳይሆን ሌሎች አትሌቶችም ለሚያምኑበት ዓላማ በቆራጥነት እንዲቆሙ ለማበረታታት ጭምር ነው ሲል የአፍሪካ ስፖርት ፌዴሬሽን በሲያትል ዋሽንግተን ገልጿል። እስቲ ደግሞ ወደ አዲስ አበባ እናምራ። ዋና የተባሉ የኢትዮጵያ ነባርና ወጣት አትሌቶች ኢትዮጵያ ዘንድሮ በሪዮ ኦሎምፒክ ያስመዘገበችውን ውጤት ደካማነት በመቃወም አደባባይ ወጥተው ነበር። ባሳለፍነው ሳምንት ተባባሪ አዘጋጅ ገዛ አንጽዮን መስቀል ዝርዝሩ አለው። አመሰግናለሁ ሰለሞን። የኢትዮጵያ አትሌቲክስ ፌዴሬሽን በአንድ ሳምንት ጊዜ ውስጥ አስቸኳይ ጠቅላላ ጉባኤ እንዲጠራ በታዋቂ አትሌቶች የተቋቋመው ጊዜያዊ አትሌቶች ኮሚቴ ጠይቋል። ጊዜያዊ አትሌቶች ኮሚቴ ሰሞኑን በሰጠው ጋዜጣዊ መግለጫ በሪዮ ኦሎምፒክ የተገኘው ውጤት ከመቼውም ጊዜ ዝቅተኛና የወረደ በመሆኑ መላውን ሕዝብ እጅግ አሳዝኗል ብሏል። የጊዜያዊ ኮሚቴ ሰብሳቢ አትሌት ኃይሌ ገብረስላሴ ስላሴ የሀዘኑ መጠን ወደ እኛ ወደ አትሌቶች ሲመጣ ደግሞ እጥፍ ድርብ ይሆናል፣ ውስጣችንም ይታሟል ያለው ኃይሌ ገብረስላሴ ለውጤቱ የአትሌቲክስ ፌዴሬሽኑ የስራ ድክመት፣ የምልመላና አሰለጣጠኑም እንደሆነ ተናግሯል። በዘንድሮ ኦሎምፒክ በአንድ ወርቅ ሜዳሊያ ብቻ መወሰናችን አሳዛኝና አሳፋሪም የስራ ውጤት በመሆኑ ፌዴሬሽኑ ኃላፊነቱን በራሱ ጊዜ ቢለቅ ካልሆነም አስቸኳይ ጠቅላላ ጉባኤ በመጥራት ወደ አዲስ ምርጫ መሸጋገር ለነገ የሚተው አይደለም ያሉት የኮሚቴው ስራ አስፈጻሚዎች ናቸው። ኃይሌ በዚህ ዙሪያ ከተናገረው ጥቂቱን እናዳምጥ። ሁሉ እንትን የሚሉበት ወቅት ኢትዮጵያ አጠቃላይ እኛ ስፖርታችን አደጋው በዛት በሺህ የሚቆጠሩ ህዋቶች ከክፍለ ሀገር ጀምሮ አዲስ አበባ ድረስ ተደርሷል። አትሌት ገዛኸኝ አበራ፣ የጊዜያዊ አትሌቶች ኮሚቴ ምክትል ሰብሳቢ አትሌት ገብረ እግዚአብሔር ገብረማርያም ደግሞ ጸሀፊ ሲሆኑ የፌዴሬሽኑን ያሰራረው ድክመት አጥብቀው ተቃውሞታል። ለወጣት አትሌቶች ልምዳችንን እናካፍል፣ ሁኔታው ይመሳስልን ብለን ጠይቀን ነበር። የተሰጠን ምላሽ ግን የስልጣን ጥመኞች የሚል አሳዛኝ ምላሽ ነበር ያሉት እነ ገዛኸኝ። ቀድሞም የፈራ ነው ከሪዮ ኦሎምፒክ በደከመ ውጤት እንዳንመለስ ነበር የፈራ ነው አልቀረም ብለዋል። ይህ በዚህ እንዳለ የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ ከትናንት በላ የስፖርት ጋዜጠኞች በሰጠው መግለጫ የጊዜያዊ ኮሚቴውን መግለጫ የሰማሁት በሬዲዮ ነው ያሉት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አቶ ያለባቸው ንጉሴ ናቸው። በሪዮ ኦሎምፒክ የተገኘው ውጤት አትሌቲክስን ሞቷል የሚያሰኝ ሳይሆን የሚያበረታታ ትምህርት የተገኘበትም እንደሆነም አመልክተዋል። ቀድሞ ከታቀደው በተለይም የወርቅ ሜዳላ አንድ ብቻ መሆኑ ስራ አስፈጻሚውን ያሳዘነ መሆኑ ውስጣችን በምር የተወጋ ያህል ተሰምቶኛል ብለዋል አቶ አለባቸው። በአንድ ሳምንት ጊዜ ውስጥ ጠቅላላ ጉባኤ ይጠራ የሚለው የታዋቂ አትሌቶችን ጥያቄ ለማስተናገድ ግን ስለምንቸገር አናደርገውም ብለዋል።

እስቲ ባጭሩ አጠቃልልን። በሳምንት ማብቂያ የተካሄዱ ውድድሮችን በእግር ኳስ ዜና የሁለት ሺ አስራ ስድስት አስራ ሰባት የአውሮፓ ታላላቅ ሊጎች የመጀመሪያ ዙር ሻምፒዮና ውድድራቸውን ጀምረዋል። ወዳጅ የእንግሊዝ ፕሪሚየር ሊግ ከወዲሁ አጓጉና ማራኪ ፉክክሮችን እየታየበት ነው። የመጀመሪያው ዙር ሶስተኛ ሳምንት ውድድሮችን ባጠናቀቀው እንግሊዝ ፕሪምየር ሊግ ትልልቆቹ ማንቸስተር ሲቲ ቼልሲና አርሰናል ተጋጣሚዎቻቸውን በማሸነፍ ሙሉ ነጥብና ጠቀም ያለ የጎል ልዩነት አስመዝግበዋል። ማንቸስተር ሲቲ ዌስት ሃም ዩናይትድን፣ አርሰናል ዋትፎርድ ዋትፎርድን በተመሳሳይ ሶስት ለአንድ ሲረቱ ቼልሲ በርንሊን ሶስት ለባዶ ሸኝቷል። ኤቨርቶን ስቶክ ሲቲን፣ ማንቸስተር ዩናይትድ ሃል ሲቲን በተመሳሳይ ሁለት ለአንድ አሸንፈዋል። ሶስት ጨዋታዎችን በአቻ ውጤት ነጥብ ተጋርተው ወጥተዋል። ማንቸስተር ሲቲ እና ማንቸስተር ዩናይትድ በሶስት ጨዋታ በእኩል በዘጠኝ ነጥብ መሪነቱን ይዘዋል። በስፔን ላሊጋ ሁለተኛ ሳምንት ጨዋታዎችን ተካሄደዋል። ሁለት በሁለት ጨዋታ ተጋጣሚዎቹን በሰፊ ጎል ልዩነት እያሸነፈ አጀማመሩን ያሳምረው ላስ ፓልማስ ግራናዳን አምስት ለአንድ ሸኝቷል። ሪያል ማድሪድ ሴልታ ቪጎን ሁለት ለአንድ በረታበት ጨዋታ አልቫሮ ሞራታና ቶኒ ግሩ ለማድሪድ ግሮላና ለሴልታ ቪጎ ጎሎቹን አስቆጥረዋል። ባርሴሎና ሆና ሴቶ ቢዛ አሁን በጠባብ ውጤት አንድ ነባዶ ያሸንፏል። ኢቫን ራሲቲ በጠንካራ የግንባር ኳስ የባህር አስቆጥሯል። የሆነ ዘነበ በኩል ያለው ሰለሞን አመሰግናለሁ ገዛ አንጽዮን መስቀል ብዙ ይሆናል። የምንሰናበተው ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።